የዛሬ ዓመት በኢትዮጵያ ጠቅላይ ሚኒስትርነት ቃለ መሐላ ፈጽመው ስልጣኑን የተረከቡት ዶክተር አብይ አህመድ ባለፈው አንድ ዓመት በወሰዷቸው ያልተጠበቁ እርምጃዎች ታላላቅ የሚባሉ ስኬቶች ማስመዝገብ ችለዋል። እንደ አስተያየት ሰጪዎቹ ዶክተር ሰሚር ዩሱፍ በደህንነት ጉዳዮች ላይ ጥናትና ምርምር በሚያካሂደው በእንግሊዝኛ ምህጻሩ አይኤስኤስ በተባለው ተቋም ከፍተኛ ተመራማሪ ናቸው። ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ የተገኙ ዋና ዋና ሊባሉ የሚችሉ ለውጦችን ጠቅለል አድርገው ገልጸዋቸዋል። የፖለቲካ ምህዳሩ እጅግ አካታች እየሆነ ይገኛል። የሚዲያ ነጻነት እየተስፋፋ ይገኛል። የፍትህ ተቋማት ተጨባጭ ለውጦችን እያሳዩ ይገኛሉ። በርካታ ዓለም አቀፋዊም ይሁን ቀጠናዊ ለውጦች እየታዩ ነው ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ጊዜ ጀምሮ። ሌላው ምሁር ረዳት ፕሮፌሰር የማነ ዘራይ በመቀለ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ የለውጡ ስኬቶች ከሚባሉት መካከል ለሁለቱ የተለየ ቦታ ይሰጣሉ። በውጭ የነበሩት ፖለቲካ ፓርቲዎችን በድፍረት ከፍቶ አምጥቶ እንግዲህ ለማድረግ የተደረገው ሙከራ አንደኛው ነው። ሁለተኛው በኤርትራ የነበረውን ለዓለም አቀፍ ማህበረሰብ አስጨናቂ ሆኖ የነበረ ነገርም የፈቱበት መንገድ ደግሞ ሰክሰስ ናቸው ብዬ ወስዳለሁ። ሁለቱ ምሁራን እንዳሉት የአንድ አመቱ የጠቅላይ ሚኒስትር አብይ ጉዞ በስኬት ብቻ የተሞላ አልነበረም። ብዙ ተግዳሮቶችም ነበሩት። ግጭቶች፣ የሰዎች ሞት፣ መፈናቀል፣ የንብረት ውድመት፣ የደህንነት ስጋቶችና አለመረጋጋቶች በዋነኝነት ይጠቀሳሉ። ዶክተር ሰሚር ባለፈው አንድ አመት በኢትዮጵያ የተለያዩ አካባቢዎች ለተከሰቱ አለመረጋጋቶች መንስኤ ያሏቸውን ምክንያቶች ዘርዝረዋል። መንግስት መራሽ ለውጥ ነው። ይሄ በራሱ አንድ ተግዳሮት ነው። ምክንያቱም ለውጥ በመንግስት መልካም ፈቃድ ላይ የተመሰረተ ሲሆን የራሱ አሉታዊ ተጽዕኖ ሊያመጣ ይችላል ብዬ አስባለሁ። ወይ በአሁኑ ሰዓት ያለው መንግስት ወጥነት በተወሰነ መንገድ የሚያሰው እና ደከም ያለ መስሎ የሚታይ ሬዚሊንሱን ያጣ መንግስት ሆኖ ይስተዋላል። ይሄ ደግሞ ለተለያዩ ያለመረጋጋት ሁኔታዎች እንዲከሰቱ መንስኤ ወይም ሰበብ ሆኗል ብለን መውሰድ እንችላለን። በተቃዋሚ ፓርቲዎች እና በተለያዩ ራሳቸውን ተቃዋሚ አድርገው የሚቆጥሩ ቡድኖች መካከል ያለው ሽኩጫ እንትርክ ሰጣ ገባ ትልቁ የሩቁን ጊዜ ፖለቲካዊ ሽግግር ዴሞክራሲያዊ ሽግግር የሚባለውን ዓላማ ከማሳካት ይልቅ አቋራጭ መንገዶችን በመጠቀም የቡድንና የግል ፍላጎቶችን ለማሳካት የሚደረገው ጥረት ትልቁን የሩቁን ጊዜ ዴሞክራሲያዊ ሽግግር የሚባለውን ግ ሊያደናቅፈው የሚችል አይነት አዝማሚያ የምናይባቸው አጋጣሚዎች እናስተውላለን። ዶክተር አብይ ስልጣን እንደያዙ የወሰዷቸው ያልተጠበቁ እርምጃዎች በርካታ ደጋፊዎችን አስገኝቶላቸዋል። ይሁንና እንደ አቶ የማነ ይህ እንደ መጀመሪያው ሊቀጥል አልቻለም። የለውጥ ፕሮግራሙ ምን እንደሚመስለው የሚለውን አለማስኬድና ተቋማዊ በሆነ በህግ መልኩ ለማስኬድ የተደረገው ጥረት አነስተኛ መሆኑ አንሰርፌኒቲና ጥረታሪዎች እንዲገባ አንዳንዱም በዚህ ምክንያት ወደኋላ እንዲሄድ አድርጓል ነው። ኢትዮጵያ በሚቀጥለው ዓመት ምርጫ ታካሂዳለች ተብሎ ይጠበቃል። ምርጫውም ይዘግይ የሚሉ ወገኖች አሉ። ዶክተር ሰሚር ነጻና ፍትሀዊ ምርጫ ማካሄድ ወሳኝ መሆኑን ይናገራሉ። ሆኖም ከዚያ በፊት ሊከናወኑ የሚገባቸው ተግባራት አሉ ይላሉ። በተለይ ኢትዮጵያ የሚመስሉ የብሔር ክፍፍል ያለባቸው ሀገሮች የምርጫ ፖለቲካ አንዳንድ ጊዜ ወደ ባሰ ቀውስ እና ግጭት የሚያመራባቸው ሁኔታዎች አሉ። ስለዚህ ምርጫ ማከናወን በራሱ ግብ ተደርጎ መወሰድ ያለበት አይመስለኝም። እዛ ከመድረስ በፊት መሟላት ካለባቸው ስራዎች አንደኛው መንግስትን፣ ሀገረ መንግስትን ማጠናከር ነው። እነዚህ ነገሮች ባልተሟሉበት ወደ ምርጫ መግባት ምናልባት የሚቀጣጠል የሚፈነዳ አይነት የፖለቲካ አውድ ከተፈጠረ ሀገረ መንግስቱ ያንን ነገር የማስቆም ብቃትን ወይ ደግሞ ፍላጎት ከሌለው አሁን ከምንሄ የባሰ ቀውስ ውስጥ ልንገባ እንችላለን። አቶ የማነ በበኩላቸው ምርጫው ይካሄዳል የሚል እምነት የላቸውም። ለዚህም ሁለት ምክንያቶችን ያነሳሉ። አንደኛው ምርጫውን ለማካሄድ የህዝብ ቆጠራ አስፈላጊ ነበረ። ሁለተኛው በጣም ብዙ የኢትዮጵያ ክፍል ላይ መንግስት መዋቅሮች ሎካል መዋቅር ላይ በጣም ብዙ ችግሮች አሉ፣ መንቀሳቀስ የማይቻልበት ደረጃ ላይ ያሉ። ስለዚህ ያስችግራል የሚል እምነት ነው ያለን። ሁለቱ ምሁራን ሀገሪቱን ከባሰ ጥፋት ለመታደግ ለውጡን ተቋማዊ የማድረጉ ስራ ተጠናክሮ እንዲቀጥል አሳስበዋል።